ኤስቢኤስ ሬዲዮ ወቅታዊ ጉዳዮች ጠቅላይ ሚኒስትር ስኮት ሞሪሰን ቤተ እምነቶች ለባለ ትንሣኤ የሚሰጡት የኦንላይን ግልጋሎቶችን በመሥሪያ ቤትነት እንዲታዩ እንደሚያደርጋቸው አስታውቀዋል። የቤተ ክርስቲያናትን ግልጋሎቶች ግምት ውስጥ በማስገባት የኮሮና ቫይረስ ማኅበራዊ ርቀት ደንቦች ላይ ላላ ብለዋል። ሆኖም ይህ ማለት ግና ቤተ ክርስቲያናት ሙሉ በሙሉ ክፍት ሆነዋል ማለት እንዳልሆነም ሲያሳስቡ ቤተ ክርስቲያናት ክፍት አይደሉም። የእምነት ቤቶች አልተከፈቱም። ይህን አስመልክቶ ግልጽ መሆን እፈልጋለሁ። ሆኖም ከእምነት ማኅበረሰባት በአራት ስኩዌር ሜትሮች አንድ ግለሰብ ድንጋጌን ሳይስቱ ገልጋሎቶቻቸውን ሊሰጡ የሚችሉባቸው መንገዶች እንዳሉ በርካታ ግብረ ምላሾች ደርሰውናል። ያም ግብር ላይ ሊውል ይገባል ብለዋል። በሌላም በኩል አቶ ሞሪስን የብሔራዊ ካቢኔው የኮቪድ 19ን ተጽዕኖዎች እንደምን መቋቋም እንደሚገባ ከመከረባቸው ጉዳዮች ውስጥ አንዱ በአከራይና ተከራዮች መካከል ተፈጥረው ያሉትን ውጥረቶች ማርገብ እንደሆነ ጠቁመው ይህን አስመልክቶም የኢንዱስትሪ መተዳደሪያ ደንብ ላይ መንግሥት እየመከረ መሆኑን ገልጠዋል። አያይዘውም ግድ የሚል ድንጋጌ ሲኖር አከራይና ተከራይ ድርድር በማድረግ ከልባት ላይ እንዲደርሱ ያስችላቸዋል ብለዋል። ይህ በእንዲህ እንዳለም የአውስትሬሊያ ዋና የጤና ኃላፊ ፕሮፌሰር ብሬንደን መርፊ በዓለም ዙሪያ የሚጠቀሰው በኮሮና ቫይረስ ይጠቁ ሰዎች ቁጥር ትክክለኛው ቁጥር እንዳልሆንና እውነተኛው እየተነገረ ካለው ከአምስት እስከ አስር እጅ እጥፍ እንደሚሆን ጠቁመዋል። በአሁኑ ወቅት በይፋ የሚነገረው በመላው ዓለም በኮሮና ቫይረስ ይጠቁ ሰዎች ቁጥር ከአንድ ሚሊዮን ያለፈ ሲሆን በቫይረሱ በብርቱ የተጎዱ አገራት ጣሊያን፣ ስፔንና ዩናይትድ ስቴትስ ናቸው። ፕሮፌሰር መርፊ አውስትራሊያ ውስጥም በቫይረሱ ተይዘው መያዛቸው ያልታወቀ እንዳሉ ጠቁመው ሆኖም መጠነ ሰፊ የሆነ ምርመራ በመደረጉ የቫይረሱ አውስትራሊያ ውስጥ የመስፋፋት መጠን ላይ በቂ ግንዛቤ እንዳለ ተናግረዋል። በሌላ በኩል ለሰራተኛ ወላጆች የመዋለ ህጻናት ግልጋሎት መጠቀሚያ የፌዴራል መንግስቱ 1.6 ቢሊዮን ዶላርስ ትላንት ሀሙስ እለት መድቧል። የፌዴራል መንግስቱ የመደበው የመዋለ ህጻናት መደጎሚያ ለ13 ሺ የመዋለ ህጻናት ማዕከላት ከኤፕሪል ስድስት ጀምሮ ውጪያቸውን በግማሽ የሚሸፍን ነው። የኮሮና ቫይረስ ቀውሱ እስከሚያልፍም ድረስ ወላጆች ነፃ የመዋለ ህጻናት ግልጋሎቶችን ያገኛሉ። የአውስትሬሊያ ኢ ሴፍቲ ኮሚሽነር ጁሊ ኢንማንም በበኩላቸው በኮሮና ቫይረስ ወረርሽኝ ወቅት የቤት ውስጥ አመስ ተጠቂዎች ድጋፍ የሚያገኙበትን መምሪያዎች የሚያመላክቱና ሥልጠና መስጫዎችም በድረ ገጻቸው ላይ የሰፈረ መሆኑን አስታውቀዋል። የመንግሥት ግልጋሎቶች ሚኒስትር ስቲዋርት ሮበርት በፊናቸው ቀደም ሲል የነበረው የሴንተር ሊንክ ዕዳ ጥየቃና ስብሰባ ለስድስት ወራት መግታቱን ገልጠዋል ስለ ኮሮና ቫይረስ በቋንቋ ተጨማሪ መረጃን ለማግኘት ካሹ ኤስቤስ ዶት ኮም ዶት ዩ ህዝባር ኮሮና ቫይረስ ድረ ገጻችንን ይጎብኙ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።